በፈጣን ሁኔታ እያበበ ባለው የኤርትራ የማዕድን ዘርፍ ላይ መዋዕለ ንዋይ የሚያፈሱ ዓለም አቀፍ ኩባንያዎች የጥንቃቄ እርምጃ ካልወሰዱ በሰብአዊ መብቶች ረገጣ ውስጥ ተሳታፊ የመሆን አደጋ እንደሚጠብቃቸው ሂዩማን ራይትስ ዋች አስታወቀ። ዋና ጽሕፈት ቤቱ ኒውዮርክ፣ ዩናይትድ ስቴትስ የሆነው የሰብአዊ መብቶች ተሟጋጅ ቡድኑ ይህን ማሳሰቢያ የሰጠው ትናንትና ባወጣው መግለጫ ነው። ሰለሞን አባተ ዝርዝሩን ይዟል። ሂውማን ራይትስ ዋች ለመግለጫው መሠረት ያደረገው ዋና መስሪያ ቤቱ ቫንኮቨር ካናዳ የሆነው ኔቭሰን ሪሶርስስ የሚባለው ኩባንያ ኤርትራ ውስጥ ባለው የማዕድን ልማት ይዞታው ግንባታ ውስጥ በግዳጅ የተሰማሩ ሠራተኞች አለመሰማራታቸውን ሳያረጋግጥ መቅረቱ መሆኑን ገልጿል። የግዳጅ ሥራ ስለመኖሩም ክስ ሲቀርብ ኩባንያው ለማስተባበል አለመቻሉም ስጋቱንና የችግሩን አሳሳቢነት ያጎላዋል ብሏል። ሂውማን ራይትስ ዋች የኤርትራ መንግሥት እጅግ የተስፋፋ የግዳጅ ሥራና ብዝበዛ እንደሚያካሂድ የገለጸው ክፉ ነገር አትስሙ በኤርትራ የማዕድን ዘርፍ ውስጥ የግዳጅ ሥራና የኩባንያዎች ኃላፊነት ብሎ በሰየመው ባለ 29 ገጽ ሪፖርቱ ኤርትራ ውስጥ የሚሰሩ የማዕድን ልማት ኩባንያዎች በዚያ የመንግሥት ብዝበዛ ውስጥ እጃቸውን የማስገባት አደጋ ሊያጋጥማቸው ይችላል ሲል ሂዩማን ራይትስ ዋች አስጠንቅቋል። በኤርትራ ማዕድን ለማልማት የመጀመሪያው የሆነው ኔፍሰን ኩባንያ ለእነዚያ ስጋቶች ተገቢውን ትኩረት ሳይሰጥ መቅረቱንና በኋላም ከዚህ ጋር ተያይዞ የተነሱበትን ክሶች ለማስተናገድ ችግር ውስጥ መግባቱን ሂዩማን ራይትስ ዋች ገልጿል። ጥናታችን የሚያሳየው መሰረቱ ካናዳ የሆነው ኔፍሰን ሪሶርስስ የሚባለው የማዕድን ልማት ኩባንያ በኤርትራ ብቸኛ የሆነው የቢሻ የወርቅ ማዕድን ማውጫ ሲገነባ ተካሂዷል ተብሎ ክስ በተነሳበት ሰዎችን በግዳጅ የማሰራት የብዝበዛ አድራጎት ውስጥ ተሳትፏል። ያንን የወርቅ ልማት ሥራ ሰገን ኮንስትራክሽን ለሚባለው የኤርትራ መንግሥት ድርጅት በኮንትራት ሰጥቶታል። ፌሊክስ ሆርን የሂውማን ራይትስ ዋች የአፍሪካ አፍሪካ ቀንድ አጥኚና መርማሪ ናቸው። ኔቭሰን ሪሶርስስ ፖሊሲዎቹን ለማሻሻል ተከታታይ ጥረቶችን ቢያደርግም ለሥራው የሚጠቀመውና ኮንትራቱን የሰጠው ሰገን የሚባል የመንግሥት ተቋራጭ ሰዎችን በግዳጅ ያሰራል ተብሎ የቀረበበትን ክስ ለመፈተሽና ለማጣራት ግን አሁንም የሚችል እንደማይመስለው ሂውማን ራይትስ ዋች በመግለጫው ጠቁመዋል። ከኔፍሰን ጋር የተራዘመ ውይይትና የሐሳብ ልውውጦችን አድርገናል። በግልጽ እንደታየው ግን በኤርትራው የቢሻ ልማት ወደ ስራው ሲገባ ኔብሰን ሊወስድ ይገባ የነበረውን ያህል ተገቢ ጥንቃቄ አልወሰደም። ከዚያ በኋላ ግን ይህንን ጉዳይ ሊፈቱ የሚችሉ የተለያዩ የፖሊሲ እርምጃዎችን ወስዷል። ለነገሩ ሰገን እንዲህ አይነቱን በግዳጅ የማሰራት ተግባር እየፈጸመ ስለመሆኑ አሁንም ቢሆን እንደማያውቁ ቀድመው ነግረውናል። ምክንያቱም ሰራተኞቹን ለማነጋገርም ሆነ የሰገን ሰራተኞች የሚሰሩባቸውን ጣቢያዎች እንዲጎበኙ አልተፈቀደላቸውም። በመሆኑም ፖሊሲዎቹ ቢኖሯቸው ቸውም ትልቁ የስጋት ምንጭ የሆነው የግዳጅ ስራ ስለ መኖርና አለመኖሩም የሚያውቁት ነገር የለም። ኤርትራን በዓለም እጅግ ደሃዋና ደግሞም እጅግ ጨቋኝ ወይም አፋኝ ሀገር ብሎ የጠራት ይኸው የሂውማን ራይትስ ዋች ሪፖርት በቅርብ ዓመታት ውስጥ ምጣኔ ሀብቷን በከፍተኛ ሁኔታ ማንሳት እንድትችል ያልተነካው የማዕድን ሀብቷ እገዛ እንዳደረገ አመልክቷል። በልማቱ ውስጥ የስድሳ ከመቶ ድርሻ ያለው እስካሁን ላለው ጊዜም ኤርትራ ውስጥ እየተንቀሳቀሰ ያለው ብቸኛው የማዕድን ልማት ኩባንያ ኔፍሰን ሪሶርስስ መሆኑንና እንደ አውሮፓውያኑ አቆጣጠር በ2011 ዓ ም ምርት ጀምሮ በመጀመሪያው የስራው አመቱ የ614 ሚሊዮን ዶላር ዋጋ ያለው ያልተጣራ ወርቅ ማውጣቱን አመልክቷል። ሌሎችም ግዙፍ ካናዳውያን አውስትራሊያውያንና ቻይናውያን ፕሮጀክቶች በኤርትራ የማዕድን ፍለጋና ልማት ውስጥ ለመሳተፍ እንደሚፈልጉና ወደ ስራም ለመግባት የተዘጋጁ መሆናቸውን ሪፖርቱ ጠቁመዋል። ሂዩማን ራይትስ ዋች በመቀጠል የኤርትራ መንግስት በብሔራዊ አገልግሎት ወይም በሀገራዊ አገልግሎት መርሃ ግብሩ ዜጎቹን እየመለመለ ለተራዘመ ጊዜና በአጠቃላይም በደል በበዛበት ሁኔታ በግዳጅ ስራዎች ላይ ያሰማራል ሲል አመልክቷል። ምንም እንኳ አብዛኞቹ ተመልማዮች ወደ ውትድርና አገልግሎት እንዲገቡ ቢደረግም ሌሎቹ ደግሞ የመንግስት ይዞታ በሆኑ የግንባታ ድርጅቶች ውስጥ እንዲሰሩ እንደሚደረግ ሪፖርቱ ጠቁሞ የውጭ ድርጅቶች ደግሞ እነዚያን ድርጅቶች እንደ ኮንትራክተር ወይም ተቋራጭ እንዲጠቀሙባቸውና ስራዎቹን እንዲሰጧቸው መንግስቱ ጫና እንደሚያሳድር አስረድቷል። ኤርትራ ውስጥ የማዕድን ልማት ላይ የሚሰማሩ ኩባንያዎች በዚህ አይነት የሰብአዊ መብቶች ጥሰት ስጋቶች መኖራቸውን ማወቅና ችግሮቹን ሊቀንሱ የሚችሉ ሁኔታዎችን ማመቻቸት አለባቸው። በግዳጅ ማሰራትና ሌሎችም የሰብአዊ መብቶች ጥሰቶች ውስጥ እንዳይገቡ ቀደም ብለው ስትራቴጂ መንደፍም አለባቸው። ቢያንስ ቢያንስ የሚያሰሯቸው የሀገር ውስጥ ድርጅቶች ሰዎችን አስገድደው አለማሰራታቸውን ለማረጋገጥ እንዲችሉ በቅርበት የመከታተል መብት እንዲኖራቸው ማድረግ አለባቸው። ካለበለዚያ እንደዚያ አይነቱን ድርጅት መቀበል የለባቸውም። የኤርትራ መንግሥት ዝግ በመሆኑ ምክንያት ድርጅታቸው የሚመለከታቸውን ባለሥልጣናት አለማነጋገሩን ሚስተር ሆርን ጠቁመዋል። ወደ ኤርትራ መግባት ካልቻሉና ባለሥልጣኑን ካላነጋገሩ አሁን ያወጡት ሪፖርት የያዛቸውን ጭብጦች እንዴት እንዳገኙ ሚስተር ሆርንን ጠይቄያቸው ነበር። ጥናቱ መሰረት ያደረገው በግንባታው ወቅት በስፍራው ከነበሩ የኔቭሰን ሰዎችና ሌሎችም ግለሰቦች ጋር የተደረጉ ቃለ ምልልሶችን ነው ኤርትራ በጣም ዝግ ሀገር በመሆኗ ከሰብአዊ መብቶች ጋር የተያያዘ ጥናቶችን ለማድረግ ወደዚያ መግባት አስቸጋሪ ነው። በመሆኑም ያነጋገርናቸው ሰዎች የሚገኙት ከኤርትራ ውጭ ነው። አሁንም ኔፍሰን ሰገን የግዳጅ ስራ ለመጠቀሙን ካላረጋገጠ ከድርጅቱ ጋር ያለውን ኮንትራት በአፋጣኝ መሰረዝ እንዳለበት ሆርን አሳስበዋል። የትናንቱ የሂዩማን ራይትስ ዋች መግለጫ በቅርቡ እንደሚወጣ ቀድሞ የተነባየው ኔፍሰን ሪሶርስስ ኩባንያ ባለፈው አርብ ባወጣው መግለጫ ኔፍሰን በቢሻ ማዕድን ማውጫ ላይ የሚከናወኑት ስራዎች ኃላፊነት በተመላው መንገድ እንዲከናወኑ የማድረግ ቁርጠኝነት እንዳለውና ይህም የሚደረገው የደህንነት የአስተዳደርና የሰብአዊ መብቶች አለም አቀፍ ደረጃዎችን መሰረት አድርጎ መሆኑን የኩባንያው ፕሬዚደንትና ዋና ስራ አስፈጻሚ ክሊፍ ዴቪስ መናገራቸውን ጠቅሷል። ኔፍሰን ስድሳ ከመቶ ድርሻውን የያዘው ቢሻ የማዕድን አክሲዮን ማህበር ወደ አንድ ሺህ ሰራተኞችን በቀጥታ መቅጠሩንና ደህንነቱ የተጠበቀ ለሰራተኞቹ ድጋፍ የሚሰጥ የስራ ሁኔታን የፈጠረ መሆኑን ፕሬዚደንቱና ዋና ስራ አስፈጻሚው ገልጸዋል። ሰራተኞቹ ተገቢ በሆነ የቅጥር ሂደት እንደሚያልፉ ከኩባንያው የሚያገኙትን ከስልጠና እስከ ምግብና ነጻ ሕክምና ያሉ ጥቅማጥቅሞችንና አገልግሎቶችን መግለጫው ጠቅሶ በቢሻ የምልመላ ሰራተኞችን መጠቀም አይፈቀድም ሲል በጉልህና ደጋግሞ አስታውቋል። ይሁን እንጂ የማዕድን ልማቱ ጣቢያ ግንባታ ስራ በተጀመረበት በ2009 ዓ.ም መጀመሪያ ጥቂት ወራት ስራውን በኮንትራት የወሰደው ሰገን ምናልባት የምልመላ ሰራተኞችን ከብሔራዊ አገልግሎት ወይም ሀገራዊ አገልግሎት ሳይቀጥር እንዳልቀረ ኩባንያው ጥቆማ እንደደረሰው የኔቭሰን መግለጫ አስታውሶ ይሁን እንጂ በወቅቱ ከሀገራዊ አገልግሎቱ የተሰናበቱ ሰዎች የቅጥር ሁኔታ ማጣሪያ አሰራር ለኮንትራክተሮች የሚሰራ እንዳልነበር አመልክቷል። ክሶቹ እንደደረሱትም ቢሻ አክሲዮን ማህበር እነዚያን የአሰራር ሂደቶች ለሰገን ወዲያው ማስተላለፉንና ሰገንም ተመልማዮቹን ለስራው እንደማይጠቀም የጽሁፍ ማረጋገጫ የሰጠው መሆኑን የኔቭሰን መግለጫ አስረድቷል። በአሁኑ ጊዜ ቢሻ ላይ በቀጥታም ይሁን በተዘዋዋሪ ተቀጥረው የሚሰሩ 1400 ኤርትራውያን ሰራተኞች መኖራቸውን ኔቭሰን ጠቅሶ የሰገን ተቀጣሪዎች ግን 10 ከመቶ ወይም በቁጥር 140 ብቻ መሆናቸውን ገልጿል። የሰገን ሰራተኞች አሁን የያዙት ስራ ሲጠናቀቅ የፊታችን ነሐሴ 2005 ዓ ም መጨረሻ ላይ እንደሚሰናበቱም ኔፍሰን በመግለጫው አክሎ አመልክቷል። የኤርትራ መንግስት በሂውማን ራይትስ ዋች ስለቀረቡበት ክሶችና የሰብአዊ መብቶች ረገጣ ወንጀላዎች መልስ እንዲሰጥ ወደ አስመራ ደውዬ ነበር። መግለጫው የደረሳቸው ዛሬ መሆኑንና መልስም በውጭ ጉዳይ ሚኒስቴሩ እየተዘጋጀ መሆኑን ከፕሬዚደንቱ ቃል አቀባይ ጽፈት ቤት ተነግሮኛል። ወደ ስቱዲዮ እስከገባሁበት ጊዜ ድረስ መግለጫው እጃችን አልገባም። እንደደረሰን የኤርትራን መንግሥት ምላሽ እናቀርባለን። ሰሎሞን አባተ ለአሜሪካ ድምፅ ራዲዮ ዋሽንግተን